ዛሬ ዕለቱ የካቲት 12 2010 ዓ ም ነው። 81ኛው የኢትዮጵያውያን የሰማዕታት ቀን መታሰቢያ ሁለት ቅንብሮች አሉ። በዚህ ርዕስ ዙሪያ ከአዲስ አበባ የደረሰን ነው። ቀዳሚው የኢትዮጵያ ጋዜጠኞች የሀገራቸውን ታሪክ ለሕዝቡ በሚገባ ያስተዋወቁ አይመስለኝም በማለት ይወቅሳሉ። የዛሬው የንጉሴ አክሊሉ እንግዳ ስለ 81ኛው የካቲት 12 የሰማዕታት መታሰቢያ ቀን ከንጉሴ ጋር በነበራቸው ቆይታ ነው ያሉት። ንጉሴ፣ መስመሩ ያንተና የእንግዳ ነው፣ መቀጠል ትችላለህ። አመሰግናለሁ። ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስካሁን አራት ሺህ ያህል የታሪክ ሰነዶች በኃላፊነት ይዘው ሲኖሩ አንድም ያነጋግራቸው ጋዜጠኛ ስላልነበረ ዛሬ በከፍተኛ የዕድሜ ጫናና በጤና መታወክ ላይ ሆነው ብሶታቸውን ያሰማሉ። ዕድሜያቸው ሰማንያ ስድስት ደርሷል። በቅርብ ስለማውቃቸው እንደ ልጅነት ጊዜህ አንተ ጋሼ እያልክ ብታነጋግረኝ ይመቸኛል፣ አሉ። ተስማማን። አቶ ከበደ ሙላት ነጋት ቅሬታ አሁን ነው የሚታበሰው እንጂ ከዚህ ቀደም ቅር እንዳለ ለምን ሁሉ ነገር መነገር ነበረበት? በሀያ ሰባተኛው ነጻነት ለህዝቡ መጋለጥ ሲገባው አልተገለጽም። በሁለት ሺ ስምንት ዓመተ ምረት ማለት ነው። በሁለት መናገር ነበረባቸው ነበረባቸው። ይህም ብቻ ሳይነገር በመቅረቱ በጣም አዝናለሁ። አሁን የጡረታ ጊዜህን እንዴት ነው የምታሳልፈው? እንዲሁ በረፍት ከአሁን ቀደም ያየኋቸው የታሪክ አዋቂዎች ያላዩት በጣም ሚስር ሆኖ የቆየው መዝገብ ባይኔ ስር ስላለፈ ያንንም አቆውን ህዝቡ እንዲያውቀው ለማድረግ እድል አጋጥሞኛል፣ እና እሰራበ- ነገራል ጥሩ ትናገራለህ፣ ትመሰክራለህ። እመሰክራለሁ። ጋዜጠኞችም እየመጡ ያነጋግረዋል። እስካሁን ድረስ አልመጡ ነበረ። ከአሁን በኋላ ይመጣል ብዬ ተስፋ አደርጋለሁ። ልክ ነው። ታሪክ እንዲህ አይነትን ትልቅ ሰው ታሪክ መሻማት ያስፈልጋል። ስለማንሰማ እኮ ነው። ሬዲዮም ዛሬ የካቲት አስራ ሁለት ነው። የካቲት አስራ ሁለትን እንዴት ታስታውሰዋለህ? ጣሊያን ኢትዮጵያን የተቆጣጠረ መስሎት በአካፋ በዱ ባገኘው መሳሪያ ሁሉ ህዝቡን ጨርሷል። ቤቱን አቃጥሏል። ቤት ውስጥ እንዳለ ሰው ኢትዮጵያዊ በላው ላይ ተቃጥሎበታል። ቤቱ ሲቃጠል ሱም በአብሮ ተቃጥሏል። ይህንን ጣሊያን ሰርቷል። ጣሊያን የሰራውን ህዝቡ እንዲያውቀው ማድረግ ይገባ ነበረ። ጋዜጠኛ ሲባል ሁሉም አንድ አይነት ጠባይ የለውም። ጥሩ ኢትዮጵያዊ ጋዜጠኛ አለ፣ ጥሩ ኢትዮጵያዊ ያልሆነ ጋዜጠኛም ባጽውፋው አለ። ያ እየፈራ ይሆናል፣ መንግስትን እየፈራ ይሆናል። የታሪክ አዋቂ ሰው ጋዜጠኛ በተለይ መፍራት የለበትም። እውነቱን ማውጣት ያለበት ትክክል። እውነቱን ደብቆ ቁጭ ካለ ጋዜጠኛ አይደለም፣ ስም ብቻ ነው ያዘው፣ ስም ብቻ ነው ያዘው። የካቲት አስራ ሁለትም ታሪክ እኮ በሚገባ አልተነገረም። በዓሉ ሲከበር እንኳ ሰው የለም እኮ ቤተ ክርስቲያን ውስጥ እንዲሁ ባዶውን ነው። አርበኞች ብቻ የተወሰነ ቁጥር ያላቸው ሄደው ያከብሩታል እንጂ ህዝቡ እንዲያውቀው አልተደረገም በሚገባ። ልክ ነው የካቲት አስራ ሁለት ሰፋ ያለ ታሪክ የሚነገርበት ዘመን ነው። ይህንን የዓለም ህዝብ እንዲያውቀው ማድረግ ያስፈልግ ነበር። የካቲት 12 ቀን 1929 ዓመተ ምህረት የዛሬ 81 ዓመት የግፍ ተግባር የተፈጸመበት በመሆኑ ይታወሳል። ቦምቡን የወረወሩት ብዙ ጊዜ የሚነገረው አብርሃም ደቦጭና ሞገስ አስገደውም እንደነበሩ ነው። ከአመታት በፊት እማሆይ ሂሩተ ስላሴ ዘባአታ በዚሁ በቪኦኤ ተጠይቀው ስሞና ደፍርስ የሚባልም አለ፣ ታክሲ ነጂ፣ የታክሲ ሾፌር ብለው ተናግረው ስለነበረ የስምኦን ታሪክ አሁንም ከአብርሃም ደቦጭና ከሞገስ አስገዶን ጋር ሲጠቀስ ቆይቷል። ዛሬ ደግሞ ለታሪክ ምሁራን ምስጋና ይግባቸውና እነ ዶክተር ታምራት ኃይሌ እና አቶ አበባው አያሌው ቦምቡን የወረወሩት እነዚህ ሰዎች ብቻ ሳይሆኑ ሌሎችም ከጀርባ እንዳሉ በገንዘብ በመርዳት ቦንቡን በመግዛት በማቀበል በሁሉም የተባበሩ ሰዎች ለምሳሌ ስብሀት ጥሩ ነህ፣ ሀጂ በዳሶ ዳባ ብሩ እንዲሁም ደግሞ በሻህ ውረድና ሌሎችም እንደነበሩበት የታሪክ ምሁራኑ ጠቅሰዋል። ሴራው ከዚህ ከአዲስ አበባ ለንደን ንጉሠ ነገሥቱ በስደት ካሉበት ቦታ ድረስ የተያያዘ እንደነበርና ይህንንም ንጉሠ ነገሥቱ ሳያውቁ እንደማይቀር የታሪክ ምሁራኑ ገልጸዋል። እግዚአብሔር ኢትዮጵያን ኢትዮጵያ የሚል ስም እንዲህ እንዲኖራት አድርጎ በሰላም ወደፊትም ያኖራታል ብለን ተስፋ እናደርጋለን። አቶ ከበደ ሙላት ንጋትን አመሰግናለሁ። ሰፊ ጤና፣ ረጅም ዕድሜ ይመኛለሁ። እግዜር ይስጥልኝ።